የመጀመሪያው ኃላፊነት የክልሉን አስተዳደር መልሶ ማዋቀር ነው ሲሉ በትግራይ የተቋቋመው ጊዜያዊ አስተዳደር ዋና አስፈጻሚ ተናግረዋል። በፌዴሬሽን ምክር ቤት ውሳኔ የተቋቋመው የዚህ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ለአሜሪካ ድምጽ እንደገለጹት የክልሉ ምክር ቤትና ካቢኔ እንደገና ይዋቀራሉ። መንግሥት እያካሄደ ካለው ዘመቻ በኋላ ክልሉ የሚመራበት ቻርተር መዘጋጀቱን ማብራርተዋል። በትግራይ ክልል የተቋቋመው ጊዜያዊ አስተዳደር ዋና ስራ አስፈጻሚ ሆነው የተሰየሙት ዶክተር ሙሉ ነጋን በስልክ ያነጋገራቸው እስክንድር ፍሬው በቻርተሩ ተካተቱ የተባሉ ነጥቦችን መነሻ አድርጓል። ጥቅምት 28 2013 ባካሄደው አስቸኳይ ስብሰባ ነው የፌዴሬሽን ምክር ቤት የትግራይ ብሔራዊ ክልልን በጊዜያዊነት የሚያስተዳድር ለፌዴራል መንግስቱ ተጠሪ የሆነ አስተዳደር እንዲቋቋም የወሰነው። ይህ ውሳኔ የህገ መንግስቱን አንቀጽ 629ና የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ የወጣውን አዋጅ ቁጥር 359 ዝባር 1995 መሰረት ያደረገ መሆኑንም የፌዴሬሽን ምክር ቤት አስታውቋል። ይህንን መነሻ ያደረገው የሚኒስትሮች ምክር ቤት በበኩሉ በትግራይ ብሔራዊ ክልል የተቋቋመውን ጊዜያዊ አስተዳደር አስመልክቶ ተግባራዊ የሚሆን ደንብ ማጽደቁ ይታወሳል። በዚህ ደንብ መሰረትም ነው ዶክተር ሙሉ ነጋ ካህሳይ በክልሉ የተቋቋመው ጊዜያዊ አስተዳደር ዋና ስራ አስፈጻሚ ሆነው የተሰየሙት። ዋና ስራ አስፈጻሚው ዶክተር ሙሉ ነጋ ዛሬ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ የመጀመሪያው ኃላፊነት የክልሉን የአስተዳደር መዋቅር መልሶ ማደራጀት መሆኑን ተናግረዋል። በትግራይ ክልል የተካሄደው ምርጫ በፌዴራል ምክር ቤት ተቀባይነት እንደሌለው የገለጹት ዶክተር ሙሉ የክልሉ ምክር ቤትና ካቢኔ እንደ አዲስ እንደሚዋቀሩም ነው የጠቀሱት። ከክልል ካቢኔ እስከ ዞን ድረስ የኃላፊነት ምደባ እንደሚኖርም አስረድተዋል። ዶክተር ሙሉ እንዳሉት የወረዳና የቀበሌ ምክር ቤቶች ባሉበት ይቀጥላሉ። በዚህ እርከን ላይ በሚገኙ አስፈጻሚ አካላት ላይ ግን የፍተሻ የፍተሻና የማስተካከያ ስራ ይሰራል። ጊዜያዊ አስተዳደሩ የሰላምና ጸጥታ ጉዳይን ጨምሮ ሌሎች ተያያዥ ኃላፊነቶችን እንደሚወጣ ማብራርተዋል። በተለይ ከፍትህ ማስተዳደር መልካም አስተዳደር ስንል ህዝቡ ላለፉት ዓመታት በጣም የፍትህ ጥማት ያለበት ህዝብ ነው። የመልካም መልካም አስተዳደር ችግር የነበረበት ህዝብ ነው። ስለዚህ ይህን ለማስተካከል ምን ምን እርምጃዎች ይወስዳሉ? እንዴት ስንሄድ ገታል? በሚል በተለ ተካቸዋል። ለምሳሌ ከፍትህ አኳያ በፖለቲካ ምዕዳሩ መጥፈት ምክንያት ባመለከታቸው የታሰሩ ሊኖሩ ይችላሉ። የፖለቲካ አመለካከታቸው እነዚህ ሰዎች ካሉ ግብረ ሃይል አቋቁሞ በፍጥነት መፍትሄ መስጠት ያስፈልጋል። ሌላ በአጠቃላይ የፍትህ ስርዓቱ ለህዝቡ በሚጠቅም መንገድ ማስሌ ማስተካከል እንዴት እንሄዳለን፣ በክልሉ መልካም ማስተዳደር እንዴት መፍሰል ይቻላል የሚሉ ነገሮች እንደዚህ ያለ ይቀጥላል። በጣም ወደ ስምንት የሚሆኑ ዶክተር ሙሉ እንግዲህ በቻርተሩ መሰረት ይህ ጊዜያዊ አስተዳደር በቀጣይ ኢትዮጵያ ውስጥ አገር አቀፍ ምርጫ እንግዲህ የክልል ምክር ቤቶችን ጨምሮ ማለት ነው እንዲሁም የፌዴራል ፓርላማን ጨምሮ እስከሚካሄደው አገር አቀፍ ምርጫ ነው የሚቆየው። ምን ያህል እድሜ ነው የሚኖረው አጠቃላይ ጊዜያዊ አስተዳደሩ? እንግዲህ ያው በዚህ በፌዴሬሽን ምክር ቤት ውሳኔ መሰረት አነስተኛው ስድስት ወር ነው የሚሆነው። ይህ ማለት በእኛ በኛ ሀሳቤ ይህ ጊዜያዊ አስተዳደር በክልሉ በተለይ ፍትሀዊ፣ ተአማኒ፣ ዲሞክራቲክ የሆነ እና በጣም አሳታፊ የሆነ ምርጫ በማካሄድ ህዝቡ በራሱ የመረጠውን አመራሮች የሚተዳደርበት መንግስት እስከሚመስለ ድረስ ይህን ማሻገር ስራ ነው። ዋናው ስራው ስለዚህ በተለይ ስድስተኛው ሀገራዊ ምርጫ ሳካ እንዲሄድ አንዱ የዚህ ጊዜ አስተዳደር የተጎታታቸ ነው ኃላፊነት ነው። ስለዚህ ይሄ የፖለቲካ ፓርቲዎች ነጻ ሆነው ህግን አክብረው ለህዝቡ ሀሳባቸውን አቅርበው ህዝቡ ለመጀመሪያ ጊዜ ሊሆን ይችላል በራሱ ሳይሸማቀቅ ሳይሰራ ነጻ ሆነው የመሪዎች የሚመርጥበት ይሆናል። ነው እንግዲህ በዚህ በመረጠው መስተዳደር የሚተዳደር እንዲሆን ይህችን ማሻገር ነው፣ አሁን የግዛው አስተዳደሩ ስራ በመከላከያ ሰራዊቱ በተያዙ አካባቢዎች ዶክተር ሙሉ መዋቅር እንደምትዘረጉ ገልጻችኋል። ከስር ከስር ነው የአስተዳደር መዋቅር እየዘረጋችሁ የምትሄዱ ውስጥ ወይስ ህግ የማስከበር ዘመቻው ከተጠናቀቀ በኋላ ነው? በአንድ ላይ ነው ይሄ ስራ የሚሰራው። አሁን እኛ ኦልሬዲ ዝግጅት ጨርሰናል። እስካሁን ድረስ ዝግጅት እያደረግን ነበር እና ይሄ ከሚመለከታቸው በተለይ ግልጽ መሆን ያለበት በክልሉ የአስቸኳይ አዋጅ ግብረ ሀይል አለ። የጊዜው አስተዳደሩ ከዚህ ጋር ተቀናይቶ የሚሰራ ይሆናል። በሚቸል ከሌሎች አግባብነት ያላቸው የፌዴራል ተቋማት ጋር በጋራ ነው የሚሰራው። ስለዚህ እንቅስቃሴ ይጀምራል። አሁን በቅርብ ጊዜ በተለይ በዚህ መጫወት ትግራይ አካባቢዎች ብዙ ስራዎች ይሰራሉ። የሪሃቢሊቴሽን ስራዎች ይሰራሉ። መልሶ ያመደራጀት የመንግስት ማቁር ወደነበረበት የሚመለስ ስራዎች ይሰራሉ። ሌላው የሰላም ጸጥታ እንዳልኩት ስራዎች ይሰራሉ። ና ይህ በተቀናጀ መልክ ጊዜያው ጊዜውን ብር ክልሎች ባለሽቶ ያቅበትሬ ደግሞ ጊዜያዊ አስቸኳይ ግብረ ኃይል ጋር በመሆን አሁን በቅርብ ጊዜ ወደ ስራ ይገባል። ስለዚህ ከስር ከስር የሚሰራን አሁን እንደምናየው ደግሞ እንትኑ እየሰጠን ነው ያለው የህግ የማስከብሩ እርምጃ በጥሩ ሁኔታ እየነሱ ስለሆነ ከዚህ አኳያ አጠቃላይ ትግራይ ነፃ ከወጣም ወዲያው በፍጥነት ወደ ስራ እንገባለን። ግን አሁን ከስር ከስር ያን ስራ ለመስራት ዝግጅታችን ያጠናቀናል። ከህወሓት በኩል እንግዲህ ይሄንን ጊዜያዊ አስተዳደር በተመለከተ የተሰጡ አስተያየቶች አሉ። ትግራይ ከዚህ በኋላ በምስለኔ አትተዳደርም የሚለው ይገኝበታል። ምንድ ነው በዚህ ላይ የርሰው አስተያየት ዶክተር ሙሉ? ይሄ እንግዲህ ምስለኔ ማለት ካሁን በኋላ ትግራይ እንግዲህ ከሌላ የመጣ ሰው አይደለም፣ ሁሉም የዛ ተወላጅ የሆነ ነው። እንግዲህ አሁን በጊዜያዊ አስተዳደር ኮሚቴ ገባው አብዛኛውም የምናቋቁመው ከዛ ክልል ውስጥ ነው አብዛኛው

በትዕግስት በሁለቱ ሰፊነት ሁሉ ጠጧ ሲያጠፋ የቆየ ድርጅት ነው። ያን እግል አልጠቀሙ። ያን እግል ቢጠቀም ኑሮ አቲ ፌደራል መንግስት ወደዚህ ወደ ምለ የገባው ግልጽ ሆን ያለበት ተገዶ ነው የገባው እና አሁን እዚህ ላይ መጨረሻ ሰዓት ላይ ህግ የማስከበር እርምጃ ተወስዶ ህዝቡ የግድ የመንግስት ሰርቪስ ሊሰለበት የዚህ የመስራት ርጋብ ክፍተት መሞላት አለበት። እዚህ መንግስት እያደረገ ያለው አይ ቲንክ ትክክለኛ አካሄድ ነው። ይሄ ጊዜያዊ አስተዳደር ለዘላለም ሚቆይ አይደለም። ይሄ ጊዜያዊ አስተዳደር በክልሉ ይሄ ስድስተኛውን ሀገራዊ ምርጫ በተያዘለት የሚኒስትር የዳደር በስኬት ተካሂደው ህዝቡ ራሱ በመረጠው ነጻ የሆነ በጣም ፍትሐዊ የሆነ ምርጫ ካሂደው የሚተዳደርበት ስርዓት ለማምጣት ነው። ይህ ማለት ትክክለኛ ዲሞክራሲ ነው። ይህ ነው ትክክለኛ ህዝቡን የማስተዳደር ፍቅር የሚያገኝበት ስርዓት ይመታው እንጂ እነሱ በሚሉት እኔ በአውቁላ አለ በሚል አካሄድ እስካሁን ድረስ ለትግራይ ህዝብ ወደ ጉዳት፣ ወደ ጥፋት፣ ወደ ድቀት ነው የተረቡት ያሉት ና በዚህ መልክ ነው በበኩል የማየው። የመጨረሻ ጥያቄ ላደርገው እንግዲህ እርስዎን፣ ቅድም ነክተውታል። የአስቸኳይ ጊዜ አዋጅ በትግራይ ክልል እንግዲህ የህዝብ ተወካዮች ምክር ቤት በቅርቡ ባካሄደው ስብሰባ በትግራይ ክልል ተፈጻሚ የሚሆን የአስቸኳይ ጊዜ አዋጅ ማውጣቱ ይታወሳል። በአንድ በኩል የአስቸኳይ ጊዜ አዋጁ አለ፣ በሌላ በኩል እርስዎ የሚመሩት የትግራይ ክልል ጊዜያዊ አስተዳደር አለ። ሁለቱ እንዴት ነው ተቀናጅተው የሚሄዱት? በአስቸኳይ ጊዜ አዋጅ ስር ነው አሁን እንግዲህ ጊዜያዊ አስተዳደሩ ስራውን የሚያከናውነው ማለት ነው? ይሄን አብራሩልኝና በዚህ ላብቃል። ጊዜያዊ አስቸኳይ አዋጁ በጣም አስፈላጊ ነው። ለምን በክልሉ ለመጀመሪያ ጸጥታ፣ ሰላም መረጋጋት አለበት። ይሄ ይሄ በጣም ቁልፍ ጉዳይ ስለሆነ ጊዜያዊ አስተዳደሩ የሚያግጠው ነገር የለም። ከጊዜያዊ በአስቸኳይ ጊዜያዊ አስቸኳይ አዋጁ ብዙ ኃይል ጋር ተቀናጅቶ ነው የሚሰራው። አብሮ ስለሚሰራ ስራዎች በዚህ ጉዳይ ላይ የተሳኩ ይሆናል ብለን የምናስበው ምክንያቱም ከዚህ ውጭ ብዙ የአፍሲ ኃይል ከሌላም ከጸጥታ ጋር የተቀራቸው ችግሮች ኮንትሮል ለማድረግ ይሄ ተቀናጅቶ መስራቱ ተገቢ ብዬ ነው። የፌዴሬሽን ምክር ቤት ጥቅምት ሀያ ስምንት ቀን ያካሄደው አስቸኳይ ስብሰባ ጠቅላይ ሚኒስትሩ በትግራይ ክልል የፌዴራል ፖሊስን ወይም የአገር መከላከያ ሰራዊትን አለበለዚያም ሁለቱንም እንዲያሰማሩ ትእዛዝ የሰጠበት ነው። ሕገ ወጥ ያለው የክልሉ ምክር ቤትና ከፍተኛ አስፈጻሚ አካል እንዲታገድ መወሰኑም ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።